አየሩ የሞቀ ባህሩም ጸጥ ያለ ቢሆንም ከ700 በላይ ፍልሰተኞች ሜዲቴራንያንን ለማቋረጥ ሲሞክሩ መስጠማቸው ተሰምቷል። የጣሊያኑ የወደብ ዘብ ጠባቂም በሺዎች የሚቆጠሩትን ማዳኑ ታውቋል። በሕይወት የተረፉት እንደሚናገሩት ሕገወጥ አሻጋሪዎቹ ኢሰብአዊ አያያዝ ፈጽመውባቸዋል። ትላቲከ ሆክ ያደረሰችን ዘገባ ለአዲስ አበባ ያቀርበዋል። በብዙ መቶዎች የሚቆጠሩ ከሞት የተረፉ ፍልሰተኞችን የጫነው የኢጣሊያ ባህር ኃይል መርከብ ትናንት እሁድ ነው ሬጂዮ ካላብሪያ ወደ ብላይ የደረሰው። የሜዲትሬኒያንን ባህር ለማቋረጥ ሲሞክሩ ሕይወታቸውን ያጡ የአርባ አምስት ሰዎች አስክሬንም አብረው ተጭነዋል። ከሞት የተረፉትና ብዙዎቹ ነጭ የለበሱት ፍልሰተኞች ከመርከቧ ሲወርዱ የአስቸኳይ ጊዜ ሰራተኞች ተቀብለዋቸዋል ወደ መርከቡ ላይ የነበሩ የባህር ኃይሉ ዶክተሮች ምስጋና ይድረሳቸውና ለብዙዎቹ ፍልሰተኞች የህክምና እርዳታ ልንሰጣቸው ሞክረናል በአደጋው ልብሶቻቸውን ላጡትም የሚለብሱትን አዘጋጅተናል ትኩስ ምግብም እንዲሁ ኢጣሊያ ላደረገችው የህይወት አድን ሥራ የተባበሩት መንግሥታት ድርጅት ምስጋና አቅርቧል ከተባበሩት መንግሥታት ከፍተኛ የስደተኞች ኮሚሽን የጄኔቭ ቢሮ ዊልያም ስፔድለር ኢታሊያን ኔቪ የኢጣሊያ ባሕር ኃይል እጅግ አስደናቂ ተግባር ፈጽሟል። እስካሁን በዚህ ሳምንት ብቻ ከአስራ አራት ሺህ በላይ ሕይወት አድነዋል። አለመታደል ሆኖ ግን ሰዎች ሕይወታቸውን ያጡባቸው አጋጣሚዎችም ነበሩ። በተለያዩ ሦስት የመርከብ አደጋዎች ወደ ሰባት መቶ ያህል ሕይወት እንደጠፋም እንገምታለን። የእነዚህ አደጋዎች ሰለባ የሆኑት ብዙዎቹ ከሳህራ በታች ካሉ የአፍሪካ አገሮች መሆናቸውን ባለሥልጣናት ተናግረዋል። በሕይወት የተረፉት እንደሚናገሩት ሕገ ወጥ አሻጋሪዎቹ ወይም ነጋዴዎቹ የማናቸውንም ተሳፋሪዎች ሕይወት ለማዳን ጥረት አላደረጉም። ባለፈው ረቡዕ ማታ ከሊቢያ ከተነሱት ሦስት ያህል የአሳጥማት ጀልባዎች ውስጥ አንዱ ወደ አምስት መቶ ሰዎችን ጭኖ ሌላውን ወደ አራት መቶ ሰዎች የጫነውን አነስተኛ ጀልባ ይጎትታል። በማግስቱ ሐሙስ ጠዋት ይጎተት የነበረው አነስተኛ ጀልባ ውሃ ሲሞላበት አንዳንዶቹ ወደ ትልቁ ጀልባ ለመሻገር ሞክረዋል። በመካከል ገመዱ ሲበጠስ ትንሹ ጀልባ ሰጠመ ነው ያሉት የኢጣሊያ ባለሥልጣናት አራት ተጠርጣሪ ሕገወጥ ነጋዴዎችን በቁጥጥር ስር አውለዋል። ከነዚህ አንዱ ከምትጎተተው ጀልባ ገመዱ እንዲበጠት ያደረገውና ጎታቿን ጀልባ ያዝ የነበረ ሱዳናዊ መሆኑም ታውቋል። የተባበሩት መንግስታት የስደተኞች መስሪያ ቤት እንዳስታወቀው በዚህ ዓመት ብቻ ወደ 200ሺ ሰዎች ሜዲትሬኒያን ባህርን ያቋረጡ ሲሆን አሁን በመጨረሻ ከደረሰው አደጋ አስቀድሞ ወደ 1700 የሚሆኑት ወይ ሞተዋል አሊያም የት እንደደረሱ አልታወቀም።